ካሜሩንን ከናይጄሪያ ጋር በሚያገናኘው የሀገሪቱ ሰሜናዊ ግዛት የሚገኘው የኮሴሪ አንደኛ ደረጃ ተማሪዎች ናቸው። በአካባቢያቸው ስለሚደረግ ስለሚሆነው የሚያውቁት የለም። ልጆች ናቸውና ይዘምራሉ ብሔራዊ መዝሙር። ከአምስቱ አስተማሪዎቻቸው ሦስቱ ግን የዚህ ትምህርት ዘመን ከተጀመረ ጀምሮ የሉም። ምክንያታቸው የቦኮሃራም ጥቃት ፍራቻ ነው። ርዕሰ መምህርት ኩዬንታ ኦሶንጎ እንደሚሉት ሶስቱ አስተማሪዎች የመጀመሪያዎቹ አይደሉም። ብዙዎች ሥራ ቀያቸውን ለቀው ሸሽተዋል። እሳቸው ግን አላደርገውም ባይ ናቸው። ምክንያታቸው የሕፃናቱ የወደፊት ዕድል በኔ እጅ ነው ይላሉ። በዚያ ላይ ሞያም በፍቅር ጥሏቸዋል። ማስተማር ለእኔ ጥበብ ነው። አጥንት ውስጥ ያለ ነገር ነው። ልጅ ሆኜ አስተማሪ ተመስዬ መጫወት እወድ ነበረ። ያደግኩት እንደዚያ ነው። ኋላም ህልሜን እውን ለማድረግ ወሰንኩ። ለአስተማሪዎች ልዩ አድናቆት አለኝ። በተለይ እናቴም እስካሁን ድረስ የመዋለ ሕፃናት መምህር ስለሆነች ለሙያው ፍቅሬ ለየት ያለ ነው። ቦኮ ሃራም ሰሜናዊ ካሜሮን ውስጥ ጥቃት ማድረስ ከጀመረም ስድስተኛ ዓመቱ ነው። በዚህ ጊዜ ውስጥ ቡድኑ የተለያዩ ትምህርት ቤቶችን አጥቅቷል። የኮሴሬ አንደኛ ደረጃ ትምህርት ቤትም አልቀረለትም። መምህር ንጎዊንግ ቲሞቲ ጥቃቱ የደረሰለት እዚያ ነበሩ። በጣም ተሸማቀን ነበረ። የመጡለት ከቶሬ ሞኮሎ ድረስ በእግራችን ነበረ የተጓዝ ነው። አሁን ቶሬ ተመልሰናል። መንግስትም በትምህርት ቤታችን ላይ ዳግም አደጋ እንዳይጣልና ስራችን እንዳይስተጓጎል ጠንካራ እርምጃ የወሰደ መስሎኛል። ይሁንና ቦኮ ሐራም ያደርሰዋል ተብሎ የሚፈራውን ጥቃትና ስጋት ለመቋቋም ሁሉም ማስተማሪ አልቆረጠም ባያማክ አሊያም ወደሚያስተምሩበት ትምህርት ቤት ለመመለስ ፍቃደኛ አይደሉም። መንግስት ግጭት ባለባቸው አካባቢዎች ለሚሰሩ ሰዎች የሚሰጠውን አበልና ድጎማ መጨመር አለበት ባይ ናቸው። አስተማሪዎች ብዙ ቅሬታዎች እያቀረቡ ቀጣሪዎቻቸው ለግማሽ እንኳን መልስ ሳይሰጡ ያስተምሩ ማለት አይቻልም። ካሜሩን ውስጥ ላለፉት 16 ዓመታት የክፍያና የሥራ ሁኔታው ያልተሻሻለለት የመንግስት ሠራተኛ ቢኖር አስተማሪ ብቻ ነው። ይህ አበረታች አይደለም፣ እንዲያውም ያርቃል እንጂ። መምህራኑ አቤትም ቢሉ የሀገሪቱ መምህራን ማህበር ሳይቀር ወደ ሥራ ገበታቸው እንዲመለሱ እያሳሰባቸው ነው። የማኅበሩ መሪዎች እንደሚሉት አስተማሪዎቹ ቅድሚያ መስጠት ያለባቸው ለተማሪዎቻቸው እንጂ ለራሳቸው አይደለም። ሰሜናዊ ካሜሩን የሸመቀውን የቦኮ ሐራም አሸባሪ ቡድን የሚወጋው የሀገሪቱ ጦር አዛዥ ጀኔራል ያዕቆብ ኮዲጂ በበኩላቸው መምህራኑም ሆኑ የአካባቢው ማኅበረሰብ ከጦሩ ጋር እንዲተባበሩ ጠይቀዋል። በርካታ መምህራን ግን የማህበራቸውን ጥሪም የጦሩን ጥያቄም ሆነ የተወሰኑ ባልደረቦቻቸውን አቋም አልተቀበሉትም። እስካሁን ድረስ በአካባቢው ከሚያስተምሩ ከ500 የሚበልጡ መምህራን ለሕይወታቸው በመስጋት ስራቸውን ለቀዋል።